ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? መሰናዶዎቻችንን እናስተዋውቃችሁ። ስራቸውን ሳይ ያላቸውን ስልጣን፣ በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርማኝ ነበር። እንደዚህ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላውቅም ነበርም። የሰማችኋቸው ወይዘሮ ሊዲያ ዳውሰን ናቸው አሰፋ ዳውሰን ናቸው። በምሽቱ እንግዳችን አድርገናቸዋል። በሌላ በኩል ደግሞ ሌሎች ወጣት ተኮር እንዲሁም ደግሞ በዩናይትድ ስቴትስ ያሉ ስደተኞችን የተመለከቱ ዘገባዎችን ይዘናል። ቴክኖሎጂም ይኖረናል። ኤደን ገረመው ምስናደውን በምራት ብርሃን አይሉ ደግሞ ስርጭቱን በማቀናበር ከሌሎች ባለሙያዎች ጋር አብረናችሁ እንቆያለን። እናንተ ማብራችሁን ሆኑ የምሽቱ የመጀመሪያው ዘገባችን እንግዲህ መግቢያችን ላይ ያስተዋወቅነው ነው። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውኒ የፌዴራል ዌይ ከተማ ከጎርጎሮሳውያኑ 2014 አንስቶ በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቋል። የሶስት ልጆች ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው እራሳቸውን እስኪችሉ ድረስ ጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ነው የሚገልጹት። በዋናነትም ደግሞ ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ተጨናጭነት ላይ ይገባኛል እንዲል ይመክራሉ። ወይዘሮ ሊዲያ አሰፋን እንግዲህ መጋቢትን ምክንያት በማድረግ አነጋግረናቸዋል ወደ ዘረ የምናልፈው ዋሽንግተን ግዛት የፌዴራል ዌይ ሲያተል ከተማ የምክር ቤት አባል በመሆን ላለፈው አስር ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውስን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ። መጀመሪያ ስራ መስራት ስጀምር ለሲታክ የሚባል ከተማ ነበር የምሰራው እና የሆነ ፕሮግራም መነጀር ሆኜ እዛ እየሰራሁ ሳለው ድረክት የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርማኝ ነበር። እንደዚ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላቅም ነበር እና ሳያቸው፣ ስሰማቸው፣ አንዳንድ ጊዜ ደግሞ እኔ ማልስማማበት ነገር እኔ በሆን ማላደርገው ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች፣ ወንዶች፣ ሽማግሌዎች ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግረንት እንዳለን አያውቁም ነበር፣ አይገባቸውም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ፣ ሕፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፖንስብሊቲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለው ብዬ እንግዲህ የጀመርኩት ጉዞ ነው። በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ሕይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰና ተቋም ድጋፍ በማድረግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ። ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ። ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጠውም እና ለልጆቼ ምሳሌ ና እንፈልጋለሁ። ሰባት ነን ከሜሄሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሄሩ ለእኛ ያቀርባል ከዛ ላይ ተስማምተንበት እናደርጋለን። አስር ዓመት ነው አሁን እንደ ዩሮፕያን አቆጣጠር። የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንስ ነዋሪዎች ያሉን። ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነው ና ሆኖ የምናየው አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል ሜንታል ሄልዝ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም በጣም በጣም ትልቅ ችግር ላይ ያለ እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት ና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ። አመለካከታችን አይተለየንም። በጣም እናካብደዋለን። ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው፣ ማንም ሊያደርገው የሚችለው ነገር ነው እና እንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን። በምርጫ ላይ ያለ ነው በፖዚሽን እና ኒገን ያስተሰብ እና ሎንግስት ሰርቪንግ እኔ ነኝ። እና ያ ሊሆን የቻለው ብዬ የማምነው ምንድን ነው፣ ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውን ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም ከርጅ ማደርገው ምንድን ነው ኮሚኒቲያችን፣ እዚህ እስከ እስከኖርን ድረስ መሳተፍ ያለብን ይመስለኛል፣ በተቻለው መስመር፣ በተቻለው አንፃር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ። የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡ ቅስቀሳ ወቅት በገንዘብ በእውቀት በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከሃያ ስድስት ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል። አንድ ሰው ፖዚሽኑ ለቀቀ አክቹዋሊም የሄር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከሀያ ሶስት ሰዎች ጋር ተወዳድርን የቀረብኩት እና ያንን ውድድር አሸንፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሽው፣ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ የሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ፣ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብ እና መፈራ ሰው እንደሆን ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉ ሰው ነው ማለቴም አይደለም። ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበውና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳልሽው ሬፕሬዘንቴሽን የለም። እዛ ማየው የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለም በዛ ቀርቤ ነው እንትን ያሸነፉት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወእንግዲህ ሰው ስራዬን ተቀብሎታል ማለት ነው። አመራሪ ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ። ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው ሃምሳ ሶስት ለአርባ ሰባት በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም። ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ እየራሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም እንደምትፈልጊው አታገኛቸውም። እኔ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ ስ ፖይንት ሀሳቢ ለኝ ለወደፊት ሀሳቢን ከቀየር ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው። ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖሩም ነበር። ስለዚህ መሰረታዊ እንትኑ ያለ እኛ ሴቶች ነን፣ ሁሉም ነገር የምናደረግ በየተሰማሩበት ደግሞ ሴቶች በጣም ቦች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ። እኔ ብዙ ጊዜ ሰው እንደዛ ያስባል ብዬ አምናለሁ፣ እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ መቅለልም አልፈልግም ሁኔታውን። ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው። ሴቶች በዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን ይቀጥሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። በርካታ የዓለም ሕዝቦችን የሚያነቃቃው ቡና በተረፈ ምርቱ ለከባቢ አየር ብክለት መንስኤ ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር ተባብሮ ወደ ቆሻሻ መጣያ ሲወገድ የነበረውን የቡና ምርት ቅሪት ለዳግም አገልግሎት የሚያውል ድርጅት መስርቷል። ይህ ዘገባ ቆየት ያለ ነው። በድጋሚ ተሰሙት ዘንድ እንጋብዛለን። ኮፊ ኮፍሬ እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ትታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ የሚመጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጣያ ወይም ወደ ላንድ ፊልድ ነው፣ ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት? ያቃጥሉታል። ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮመንታል ኢፌክት አለው። ቡና ነው ቡና አሁን አለም እየተጠቀመ ያለው አምስቱን ፐርሰንት ያህል ነው። የቡናን ዘጠና አምስት ፐርሰንቱ ዌስት ሆኖ ነው ያለው። ስለዚህ እንደ እንደ ኮፊ አምራችነታችን ደሞኛ ዊች ሚንስ ከሰላሳ እስከ ሀምሳ ፐርሰንት የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህም የፐርሶናል ኬር ወይም የንጽህና መጠበቂያ እቃዎች ወይም የኮስሜቲክስ ኢንግሪዲያንት እንዲሆኑና በተጨማሪም የምግብ የምግብ ውጤቶች እንዲሆኑ ኢንግሪዲያንት እንዲሆኑ የማድረግ ስራ ላይ ነው እ አሁን የሰራ እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላይ የሚባለውን ከተለያዩ ቦታዎች እያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት ምን አይነት ምን አይነት ነገሮች ይሰሩበታል? አሁን ቀደም ብል ስለጠቀስካቸው ምርቶችስ በሰፋ አድርገህ ንገረን። እንደ ኢኒሻል የጀመርነው ሶስት ፕሮዳክቶችን ነው። ሪሰርች ኤንድ ዲቨሎፕመንታችንን እያሰፋን ነው፣ ፕሮዳክታችንን በደንብ ለማስፋት ሶስት ፕሮዳክቶችን አሁን ላውንች እያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና ሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርች ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ ሶስቱ ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና የቡና ፍሎር ወይንም ዱቄቱ ደግሞ በምግብ ኢንግሪዲየንትነት ያገለግላል። እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው? ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል፣ ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲዲቲ ሌቭል አለው። ኃይለኛ የአሲዲቲ ሌቭል አለው። የአሲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው በተጨማሪ ምንድነው ቡና ወደ ላንድፍን በሚሄድበት ጊዜ ሲኦቱ እንደሚታወቀው በዓለማችን ላይ ትልቅ የካር ሲኦቱ ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሉሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝም የሚያደርገው። ሚቴን ማለት ከሲኦቱ 86 ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር እነዚህ ቀጥታ ወደ ላንድ ፌልድ ወይም ወደዚህ ወደ ቆሻሻ ቦታዎች ወይም በሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክት ላይ የሆነ ኢንቫይሮንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከሲኦቱ 86 ኤክስ ወይም 86 ታይም ከሲኦቱ ሲኦቱ ትልቅ ነገር ነው። ያው በዓለማችን ላይ የካር ኢሚሽን አለ፣ የፋክተር ኢሚሽኖች አሉ። እነዚህ ከነዚህ ሁሉ በ86 እጥፍ ነው የቡና ፖሊሽን በኢንቫይረንመንቱ በሶይሉ ላይ ቢኮዝ ኦፍ ሚቴን ኤሚሽን ስላለው። እንግዲህ ይህንን ስራህን በመላለም እያስተዋወቅ ትገኛለህ። በዘርፉ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝታል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል? ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት። አዘ ቴሲስ ነበረ ከዛ በኋላ ነው ወደዚህ ፕሮጀክት ወደ ንግድ አስገብተ ነው እያደገ ያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በአለማችን ላይ ካሉ የመቶ አስር ሺህ አፕሊኬሽኖች ከአለም ላይ በአንተርፕረነርሺፕ ወርልድ ካፕ የሚባል አለ በመቶ አስር ሺህ በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ ሀንድረድ ስንመረጥ በአራት ወር ግስ አይ ዋዝ አሜዝድ ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስ እየሄድን፣ እንደገና ደግሞ ሰውን በጣም ሰፖርቲቭ ነው በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው፣ እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናውቃቸው ሰዎች ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫሊዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይህን የመሰሉ ፊድባኮች ነው የምናገኘው። እና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረጋል። አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል ይህን አንተ የጀመርከው ስራ ወደ ወደ ታናናሾች ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋራ በዚህ እንቅስቃሴ ውስጥ እየተሳተፉ ነው? ያው በካምፓኒያችን አሁን በአስራአንድ ሰው ነው ያለው። አብዛኞቻቸው ወጣቶች ነን። ከዛ ውጭ የተለያዩ የሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሽፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሌ አድለ የመጡ አሉ፣ ከባዮቴክኖሎጂ የመጡ አሉ፣ ከፋርማሲስቲካል የመጡ አሉ እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው? እኛ እያደረገን ያለ ነው። ይሄን ሪፍሌክት ለማድረግ ነው ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓይር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዘሪዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን በስታርታፕ ላይ ያሉ ሰዎችን ሚት እያደረገን፣ ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚታፕ ነገሮችን እያዘጋጀን የተለያዩ ኢንስፓይሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢብስ በአንትርፕሮች ወርካፕ ላይ ሀርድር ፕሮግራሞች አሉ። የሀርድር አንትርፕሮች የሚባል ፕሮግራም አለን በዛ ስር ይህም ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምንምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሰናል ሪች አውት አረጋቸዋለሁ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከራሱ ከዋይ ኮምቢኔተር ወይም ከኢደብሊሲ በሚመጡ ፑል በሚያደረጉልን ሰዓት እነዛን ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን መልካም እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሆኗል። የመጪ ዘመን እቅዳችሁ ምንድን ነው ምን ለማድረግ አስባችኋል የእኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ን ዲቨሎፕመንት ደረጃ ያለ ነው። ሪሰርች ን ዲቨሎፕመንት ደረጃ ኤክስፐሪሜንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚታፕ እያደረግን ያለ ነው። ከኢንቨስተሮች ጋር የተለያዩ ኔጎሼሽኖች እያደረግን ያለ ነው። በኔጎሼሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። እኛ ቡድን አፍሪካ ውስጥ ብዙ ቦታ ላይ አለ፣ ሳውዝ አፍሪካ አለ፣ ኬንያ አለ እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስት የሪሰርች ን ዲቨሎፕመንት ኤክሰለንሱ ወይም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ የኮፊ ፍሎሩ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወልድ ፉድ ፕሮግራም ጋር ለላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂኦዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ እንደዚህ ስዊ እንትኖች አይገኙም። ጤፍ የለም፣ ዌት የለም፣ የተለያዩ ክሮፖች አይገኙም። ስለዚህ ይህንን ፕሮዳክት ከቡናው ከመጣበት ከ30 እስከ 50 ፐርሰንት ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባና ሕብረተሰቡ በዚህ በዚህ ፕሮዳክት ጤንነቱንና ኒውትሪሽን ዴንስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራ ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካ እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን። እጅግ በጣም አመሰግናለሁ አልማ ሞላ። እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራች እና ኃላፊነት መልካም ሁሉ እንዲገጥማችሁ እመኛለሁ። አመሰግናለሁ ሀብታሙ። ታንክስ ሰማች። አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪይ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ወደ እናንተ በየሳምንቱ ከሰኞ እስከ አርብ ለ30 ደቂቃ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር የሚደርስ መሰናዶ ነው። ቅዳሜና እሁድም የሬዲዮ መሰናዷችን ይቀጥላል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪ አማርኛ ፌስቡክ ገጽ ላይ በመግባት ለጋቢና ቪ ያላችሁ እዛ ላይ ያደርሱልን። እንድንደውልላችሁም ከፈለጋችሁ ስልክ ቁጥሮቻችሁን እዛ ላይ ትተውዘ ዘንድ በአክብሮት እንጋብዛለን። ተሳትፏችሁ ለኛ ይጠቅመናል። እንድትሳተፉ እየጋበዝን ተከታዩ መሰናዶ አስተዋውቃለሁ። ተከታዩ መሰናዶችን ቴክኖሎጂ ነው። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር በክለትን ይቀንሳሉ፣ የአሽከርካሪዎችንም ወጪ ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ለስኬት ከፍተኛ ተግዳሮት ሆናል። በጋና የመኪና ባትሪ ቅያሪ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ታዲያ ለዚህ መፍትሄ በማቅረብ ላይ ይገኛሉ። ስናኑ ቶርድ ከአክራ ያደረሰ ያደረሰን ዘገባ በመቀጠል እናቀርብላቸዋለን። ሌንዳ ማርት ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳት አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች። እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል። የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች። እኛ በተሰማራንበት እቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም። በምትኩ ሊንዳ ኃይል የጨረሱ ባትሪዎችን ከውፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካ ችላለች። ሞተር ብስክሌቶች በአፍሪካውያን ሕይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙም። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈትናሉ። የኮፋ ኩባንያ መሥራች ኤሪክ ኒጋርድ እንደሚናገሩት በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም። በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ፣ በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ ሁለት መቶ ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው። ክፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት እቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉም ይናገራሉ። እኒህ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማሻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸውም አክለዋል። ኤሪክ ኒጋርድ በድጋሚ የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ፣ እንበል እኛ ቀጠናዊውን ስርጭት በመደገፍ ኃይል ከኛ ጣቢያ ማቅረብ እንችላለን። ከውፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርገዋል።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 ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ለምሽቱ የያዝናቸው ዘገባዎችና ጥንቅሮች እዚ ላይ ተጠናቀዋል። ሳስተናገዳችሁ የቆየሁት ኤደን ገረሙ ነኝ። እንደነገር ናቸው አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪ አምሃሪክ የፌስቡክ ገጽ ላይ ታደርሱን ዘንድ ለጋቢና ፌ እያላችሁ ትጽፉልን ዘንድ እንጋብዛለን። እንዲሁም ደግሞ ስልክ ቁጥሮቻችሁን ላኩልን። በዚህ ጉዳይ ላይ እከሌን ብታናግሩ የምትሉት ጥቆማ ወይም ደግሞ በዚህ ጉዳይ ላይ ውይይት ቢደረግ የምትሉባቸውን ወጣት ተኮርሶችንም እንድታደርሱን በአክብሮት እንጋብዛለን። ይሆናለን የደንገረሙ ምሰናዳውን በመምራት ብርሃን ኃይሉ፣ ስርጭቱን በማቀናበር ጽዮን ግርማ፣ በዋና አዘጋጅነት አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሲሲ አሸናፊና ግርማ ደገፋ ደግሞ የምስልና ድምፅ ቅንብሩን በመከወን አብረውን ነበሩ። ከሌሎች የአሜሪካ ድምፅ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤናስጥልን